በመጀመሪያም አርዕስተ ዜና ሶማሊያ ውስጥ በደረሱ ተከታታይ የአጥፍቶ ጠፊዎች ፍንዳታዎች ቢያንስ 18 ሰዎች ተገደሉ። ፍንዳታዎቹ በመዲናይቱ ሞቃዲሾና ኪስማዬ ውስጥ መፈጸማቸው ተገልጧል። በሜዲትራኒያን ባህር በ24 ሰዓታት ውስጥ ብቻ 4 ሺህ የባህር ላይ ስደተኞችን እንደታደጉ የጣሊያን የባህር ኃይል ሠራተኞች ገለጡ። ብሪታንያና ኢራን ኤምባሲዎቻቸውን ዛሬ ዳግም ከፈቱ። ዜናው በዝርዝር በደቡብ ሶማሊያ አጥፍቶ ጠፊዎች ባደረሱት ሁለት ተከታታይ የፈንጂ ጥቃቶች ቢያንስ 18 ሰዎች ተገደሉ። በኪስማዮ ከተማ ውስጥ በሚገኝ አንድ ጦር ሰፈር ላይ ፈንጂ የጫነ ተሽከርካሪ ጋይቶ ቢያንስ 14 ወታደሮች መገደላቸውን የፈረንሳይ ዜና አገልግሎት የአካባቢው ባለሥልጣናትን ጠቅሶ ዘግቧል። ከ20 በላይ ወታደሮች በፍንዳታው መቁሰላቸው ተገልጧል። ሁለት ታጣቂዎች መገደላቸውንና ሌሎች ሁለቱ ደግሞ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ሱማሊያ የሚገኘው የአፍሪቃ ሕብረት ሰላም አስከባሪ በትዊተር ማኅበራዊ ድረገጹ አስታውቋል። የሱማሊያው አክራሪ ደፈጣ ተዋጊ ቡድን አልሸባብ ለጥቃቱ ኃላፊነቱን ወስዷል። በደረሰው ጥቃትም ከ100 በላይ ወታደሮችን ገድያለሁ ብሏል። ትናንት በመዲናይቱ ሞቃዲሾ ውስጥ በተፈጸመ ሌላ ጥቃት አራት ሰዎች መገደላቸውን አሶሽየትድ ፕሬስ የዜና ምንጭ ዘግቧል። ምንም እንኳን የአሸባብ ታጣቂዎች ቡድን ሞቃዲሾ ውስጥ የነበሩትን ይዞታዎች ለመልቀቅ ቢገደድም በመዲናይቱ ጥቃት ማድረስ ችሏል። ቡድኑ በሌሎች የሶማሊያ ከተሞችም በተደጋጋሚ ጥቃት ሲያደርስ ይስተዋላል። የመን ውስጥ ታግቶ የቆየ አንድ የብሪታንያ ዜጋ በተባበሩት አረብ ኤምሬቶች ወታደሮች ነፃ መውጣቱን የብሪታንያ የውጭ ጉዳይ ሚኒስቴር አስታወቁ ሚኒስትሩ ፊሊፕ ሃሞንድ የሚያስታውቁት በኢራን መዲና ቴሄራን ቆይታቸው ነው። ግለሰቡ የመን ውስጥ በአልቃይዳ ታጣቂዎች የታገቱት ከዓመት ከመንፈቅ በፊት እንደነበር ተዘግቧል። ከእገታ ነፃ ያወጡት የ64 ዓመቱ መሐንዲስ የመን ውስጥ በአንድ ነዳጅ ማውጫ ኩባንያ ውስጥ ይሰሩ እንደነበረም ተጠቅሷል። የመን ውስጥ ካለፉት 15 ዓመታት አንስቶ በመቶዎች የሚቆጠሩ ሰዎች እገታ ተፈጽሞባቸዋል። ሰዎቹ ሳና ከሚገኘው ማዕከላዊ መንግሥት ጋር ለመደራደር በሚል የመን ውስጥ በሚገኙ የጎሳ አባላት የታገቱ ናቸው ተብሏል። እስካሁን ድረስ ታጋቾቹ በአጠቃላይ ማለት ይቻላል ምንም ጉዳት ሳይደርስባቸው ነፃ እንደወጡ ተጠቅሷል። ኢራን ብሪታንያ መዲና ለንደን ውስጥ ኤምባሲዋን ዛሬ በድጋሚ ከፈተች። ከሰዓታት ቀደም ብሎ ብሪታንያ የኢራን መዲና ቴህራን ውስጥ በተመሳሳይ ኤምባሲዋን ከፍታ ነበር። ሁለቱ አገራት ይህን ያደረጉት የዲፕሎማሲ ግንኙነታቸውን ለማደስ መሆኑን ሮይተርስ ዘግቧል። ኢራን ለንደን ውስጥ ኤምባሲዋን ስትከፍት በለንደን የተሰየሙት ዲፕሎማቷ ሞሐመድ ሐሰንና ምክትል የውጭ ጉዳይ ሚኒስትሩ መህዲ ዳኔሽ ያዚድ መገኘታቸው ተዘግቧል። ከአራት ዓመታት ግድም በኋላ በቴህራን በተከፈተው የብሪታንያ ኤምባሲ ደግሞ የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ እንደተገኙ ተገልጧል። እንግሊዝ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት እንደ ጎርጎሪዮስ አቆጣጠር በ2011 ዓ ም ያቋረጠችው ኢራን ላይ የተጣለውን ማዕቀብ ተከትሎ የተቆጡ ሰዎች ኤምባሲዋን ከወረሩ በኋላ ነበር። ኢራን ለማዕቀብ በዳረጋት የኒውክሌየር መርሃ ግብር ጉዳይ ለድርድር ከተቀመጠችው ወዲህ ብሪታንያን ጨምሮ ከምዕራቡ ዓለም ጋር ያላት ግንኙነት ቀስ በቀስ እየተሻሻለ ሄዷል። ይህ ዶይቼ ቬሌ ሬዲዮ ነው። ጀርመን ድሬትሰን አቅራቢያ ባሳለፍነው አርብ ስደተኞች ወደ ጊዜያዊ መጠለያ ከመምጣታቸው ጥቂት ቀደም ብሎ በአንዳንድ ሰዎች የደረሰውን ብጥብጥ የጀርመን መንግስት አወገዘ። የጀርመን የፍትህ ሚኒስትር ሃይኮ ማስ የውጭ አገር ነዋሪዎች ጥላቻና ዘረኝነትን አንታገስም ሲሉ ትናንት ባስተላለፉት መግለጫ አስታውቋል። ድሬትሰን አቅራቢያ በምትገኘው ሃይደናው በተባለች ከተማ ዘጠና ስደተኞችን የጫኑ ሁለት አውቶቡሶች በትናንትናው ዕለት መድረሳቸው ተዘግቧል። ስደተኞቹ ወደ ከተማዋ የተወሰዱት መጠለያ እንዲያገኙ በሚል መሆኑም ተገልጧል። በያዝነው የጎርጎሪዮስ ዓመት ወደ ጀርመን የሚደርሱ ስደተኞችና ተገን ጠያቂዎች ቁጥር ከ800 ሺህ ሊልቅ እንደሚችል ይጠበቃል። የጀርመን ምክትል መራዊ መንግሥት ሲግመር ጋብርኤል አሁን የተከሰተው የስደተኞች ቀውስ ከሁለቱ ጀርመኖች ውህደት በኋላ ትልቁ ፈተና መሆኑን ዛሬ ተናግሯል። የደቡብና ሰሜን ኮሪያ ከፍተኛ ባለስልጣናት በሁለቱ አገራት መካከል ውጥረት ስለፈጠረው የድንበር ይገባኛል ጥያቄ ዲፕሎማሲያዊ መፍትሄ ለመፈለግ ዛሬ መነጋገራቸው ተገለጠ። ይህን ያስታወቀው የደቡብ ኮሪያ መንግሥት ከመዲናይቱ ሲሆን ነው። በሁለቱ አገራት መካከል ንግግሩ የተጀመረው ትናንት ማምሻውን ሲሆን፣ በአካባቢው የሰዓት አቆጣጠር ዛሬ ማለዳ ላይ ንግግሩ መቋረጡ ተገልጧል። በሁለቱ ኮሪያዎች መካከል ውጥረቱ እያየለ መምጣቱም ተነግሯል። በኪም ዮንግ ኡን የሚመራው የሰሜን ኮሪያ ኮሚኒስት መንግሥት ባሳለፍነው አርብ የድንበር ጠባቂ ወታደሮች በከፍተኛ ተጠንቀቅ እንዲቆሙ ትእዛዝ አስተላልፏል። የሰሜን ኮሪያ መንግሥት ከደቡብ ኮሪያ ጥቃት ሊሰነዘርብኝ ይችላል የሚል ስጋት እንዳለው ይናገራል። ደቡብ ኮሪያ በድንበሩ አካባቢ በድምፅ ማጉያ በመጠቀም የሰሜን ኮሪያ መንግሥትን መተቸት ጀምራለች። ሰሜን ኮሪያ ጎረቤቷ ደቡብ ኮሪያ ከዚህ ድርጊቷ እንድትቆጠብ ማስጠንቀቂያ ሰጥታለች። ሆኖም ደቡብ ኮሪያ በማዕድን ማውጫ ፍንዳታ የቆሰሉ ዜጎቿን በተመለከተ ሰሜን ኮሪያ ይቅርታ እስካልጠይቀች ድረስ ከድርጊቷ እንደማትቆጠብ አስታውቃለች። በሜዲትራኒያን ባህር በ24 ሰዓታት ውስጥ ከ4 ሺ በላይ ስደተኞችን መታደግ መቻሉ ተገለጠ። ከ22 ጀልባዎችም የድረሱልን ጥሪ መተላለፉን የጣሊያን የባህር ድንበር ጠባቂ ቡድን አስታውቋል። የጣሊያን ባሕር ኃይል መርከብና ትሪቶን በሚል ስያሜ የሚታወቀው የአውሮጳ ኅብረት ድንበር ጥበቃ ተልዕኮ ሠራተኞች በጥምረት ስደተኞቹን ከባሕር አደጋ የመታደግ ሥራ አከናውኗል ተብሏል። እንደ ዓለም አቀፉ የስደተኞች ድርጅት መግለጫ ከሆነ ባለፉት ስምንት ወራት ብቻ 250 ሺህ ስደተኞች በሜዲትራንያን ባሕር ወደ አውሮጳ ተጉዟል። ከእነዚህ መካከል በየቀኑ ማለት ይቻላል በመቶዎች የሚቆጠሩ ስደተኞች ከአፍሪቃ ወደ አውሮጳ አደገኛውን ጉዞ ለማድረግ ሙከራ እንደሚያደርጉ ተጠቅሷል። በተደጋጋሚ በርካቶች የመስጠም አደጋ ሲደርስባቸውም ተስተውሏል። ባለፉት ስምንት ወራት ብቻ 2300 ስደተኞች ሜዲትራኒያን ባህር ውስጥ ሰጥመው እንደቀሩ ዓለም አቀፉ የስደተኞች ድርጅት ተናግሯል። ይህ ከራይን ወንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶይቼ ቬለ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርዕስተ ዜናውን በድጋሚ እናሰማለን። ሶማሊያ ውስጥ በደረሱ ተከታታይ የአጥፍቶ ጠፊዎች ፍንዳታዎች ቢያንስ 18 ሰዎች ተገደሉ። ፍንዳታዎቹ በመዲናይቱ ሞቃዲሾና ኪስማዮ ውስጥ መፈጸማቸው ተገልጧል። በሜዲትራንያን ባህር በ24 ሰዓታት ውስጥ ብቻ 4000 የባህር ላይ ስደተኞችን እንደታደጉ የጣሊያን የባህር ኃይል ሠራተኞች ገለጡ። ብሪታንያና ኢራን ኤምባሲዎቻቸውን ዛሬ ዳግም ከፈቱ። ዜናው በዚሁ አበቃ።